SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር መስፍን አራያ በአዲስ አበባ ዩኒቨርሲቲ የህክምና ሳይንስ ኮሌጅ የአእምሮ ሐኪምና መምህር፣ የኢትዮጵያ የአገር ሽማግሌዎች መማክርት ሰብሳቢ ሀጂ ኢሳ ሼክ ሁመር ኡስማን የኢትዮጵያ አገር ሽማግሌዎች መማክርት የቦርድ አባል በኦሮሚያ ሶማሌና አፋር የአገር ሽማግሌ በቅድሚያ ፕሮፌሰር መስፍን ኢትዮጵያ አገር ሽማግሌዎች መማክርት ለማቆም ምን አስፈለገ ተልእኮውስ ምንድን ነው ማለት ይቻላል የአገር ሽማግሌዎች መማክርት የተቋቋመው ከዘጠና ስድስት ዓመተ ምህረት በፊት ነው እና ዋናው በተለይ በዘጠና ሰባት በዚህ በምርጫ ወቅት ተያይዞ የተፈጠረውን ችግር ብዙ ወገኖች ወደ ማረሚያ ቤት በነበሩበት ጊዜ ከመንግስት ጋር በመደራደር በማረሚያ ቤት የነበሩ የተቃዋሚ ፓርቲ የአመራር ሰዎች እንዲፈቱ ከመንግስትም ከእነሱም ጋራ በመሆን ብዙ በመደራደር ሁሉም እስር እንዲፈቱ ትልቅ ሚና የተጫወተ ተቋም ነው። በእርግጥ እኔ እዚህ ሽማግሌዎች ህብረት ውስጥ የገባሁት ቅርብ ጊዜ ቢሆንም የሰራ የነበራቸውን ስራዎች ጠረጅ ማለት አውቃለሁ እና በዚህ ሽማግሌዎች ህብረት ውስጥ በተለይ የሚመሩት ፕሮፌሰር ኤፍሬም ስሀቅ ከአሜሪካን ሀገር እና ከዚህ ከአዲስ አበባ ደግሞ ምክትላቸው ሆነ ፓስተር ዳንኤል የሚባሉ ዳንኤል ገብረስላሴ እና ሌሎች ደግሞ በጣም ትልልቅ በሀገር ውስጥ የተከበሩት ከፍተኛ ትልልቅ አዛውንቶች ነበሩ። አሁንም ለህይወት ያሉም አሉ፣ የሌሉም አሉ። ነገር ግን ላለፈው አንድ አመት ተኩል ወዲህ እንደገና በሚገባ ሪስትራክቸር ተው ነው ተጠናክሮ በሀገር ውስጥ ሰላም እንዲኖር የራሱን ስራ እንቅስቃሴ ላይ ሲያካሄድ ቆይተዋል። የሚያደርገውም ዋና አላማው ይሄ የሀገር ሽማግሌዎች ህብረት አዲስ አበባ ላይ ሆነው በሀገሪቱ ውስጥ ያሉትን አለመረጋጋቶች ይፈታል ሳይሆን በየቦታው ያሉ የሀገር ሽማግሌዎች በተለይ የኢትዮጵያ ሀገር ሽማግሌዎች ሀገራችንን ለብዙ የሚሆኑ የሺ ዓመታት ጠብቀው ያኖሯት የሀገር ሽማግሌዎች ስለሆኑ እነሱም በመጠቀም የአካባቢ ሽማግሌዎች አካባቢ ችግርን የሚፈቱ ከመሀል አካባቢ የሆነ ማገዝ ሲሆን፣ በዚህ ምክንያት በተለያዩ የሀገራችን ክልሎች የሚገኙ ትልልቅ ሽማግሌዎች በርሾነት እያገለገሉ ያሉት ከትግራይ ያሉን ከአማራ ያሉን ከዛ ክልሎች ሁለቱን ክልል መስተዳደሮች ጨምሮ ደግሞ የሁለቱንም የከተማ መስተዳደሮች ጨምሮ ትልልቅ ሽማግሌዎች አሉ። እዚህ በጣም ከተከበሩት ውስጥ እንግዲህ የምታውቁት አሁን አብረኝ ያሉት አጂሳ ናቸው። ና ለአጂሳ አይነቶቹ ከሌሎች አባ ገዳዎች ውጋዞችና ስልጣኖች ጋር በመሆን ለምሳሌ በኦሮሚያና በሶማሌ ክልል ያለውን ችግር በመፍታት በአፋርና ቤሰ መካከል ያለውን ችግር ለመፍታት በማገዝ የመሳሰሉትን ትልልቅ ስራዎች የሚሰራ የሀገር ሽማግሌዎች ህብረት ሲሆነ ሲሆን ከዚህ ባሻገር እንግዲህ አቶ ካሳሁን እንደምታውቀው መንግስት ደግሞ ያቋቋመው እርቀ ሰላም ኮሚሽን አለ። የማንነትና የወሰን ኮሚሽን አለ። ሁለት ኮሚሽኖች በፓርላማ ካለማ ላ ፈጽመው የራሳቸውን ስራ የሚሰሩ ናቸው። ይሄኛው ግን የሀገር ሽማግሌዎች ህብረት ግን የሚሰራው እንዳልኩት አንደኛ አስቸኳይ ሰላም በየቦታው እንዲፈጠር፣ ሁለተኛ ሰዎች በአካባቢ ያሉት ወጣቶች፣ እናቶች እና የሀገር ሽማግሌዎች አማካይነት ተነጋግረው የአካባቢያቸውን የወንዝ አሻገር ችግርን በቀላሉ በዛው በኩል እንዲፈቱ ሲሆን እግረ መንገዱም ደግሞ ያው መንግስትንም እርቀ ሰላም ኮሚሽኑንም እግረ መንገዱ ማገዝ ነው። እንግዲህ በዚህ መሰረት ባለፉት ስድስት ወራት ትልልቅ ስራዎች የሚባሉ ሰርተዋል። ከዚህም ውስጥ አንዱ የትግራይና የአማራን ህዝብ ማነጋገር፣ የሀገር ሽማግሌዎችን ማነጋገር፣ መንግስታዊ መዋቅሩን ማነጋገር፣ የኦሮሚያን ክልል አመራርና ህዝቡን ማነጋገር፣ የደቡብን ክልልና ህዝብ ማነጋገር እንደዚህ እያለ በየደረጃው አካባቢዎችን እየሄደ እያነጋገረ ሽማግሌዎች እርስ በርስ እንዲቀራረቡ ያደርጋል። እና በተለይ ቀደም ብዬ የጠቀስኳቸው አባገዳዎች አገዳዎች፣ ጋዞች፣ ትልልቆች፣ ስልጣኖች እና የሀገር ሽማግሎች የቦታ ያሉት በአማራም ሆነ በትግራይ በመሳሰሉት ቦታዎች ቤንሻንጉል፣ ጋምቤላ፣ ሀረሪ የመሳሰሉትን ሁሉ የሚጨምሩ ደቡብን ጨምሩ ዋና በዚያ በአካባቢ የተከበሩ ሽማግሎች አብረ እንዲሰሩ ሁኔታዎችን ማመቻቸት ነው ትልቁ ስራ። ሀጂ፣ ኢሳ ቅድም ፕሮፌሰር መስፍንም እንዳነሱት በሀገራችን ውስጥ ከተከበሩ ዋና ሽማግሌዎች አንዱ ኖት። በኦሮሚያ በሶማሌና አፋርም አካባቢ እንደዚሁ ሁነኛ የሽምግልና ሚና ተጫውተዋል። በነኚህ ተዘዋውረ እርቀ ሰላም ባወረዱባቸው ወይም ሽምግልና ባካሄዱባቸው አካባቢዎች የችግሮቹ ዋነኛ መነሻዎች ምን ነበሩ? ለአገር ሽማግሌዎችስ ياللاچو ادماچنتنا كبريتاس مني يمسلال بسم الله الرحمن الرحيم الحمد لله رب العالمين والصلاه والسلام على اشرف المرسلين سيدنا محمد وعلى اله وصحبه وسلم لجي لقيق قلبياتي وربا بقومي ورمي ان بسمانيه حزب هادي نبره على المغببات وانه من سيء لقوره تانبر بيوم قبل التو ምስጋና ለአንድ አላህ ይድረስና እሱን ሶስት ወር ነው የፈጀብን መስመር ይዞ ዛሬ የኢትዮጵያ ሶማሌ ሕዝብና የኦሮሚያ ሕዝብ ታርቀው በሰላም አብሮ እየኖሩ ነው። ከዳር እስከ ዳር ሕዝቡ እየተንቀሳቀሰ ሰላም ተገኝቶ በሰላም አብሮ እየኖሩ ድድሯቸው ተመልሰው አብሮው ከዳር እስከ ዳር ንግዱም ሰላሙም ተማሪው ወደ ትምህርት ቤት ተመልሶ አብሮ እየኖሩ ይገኛሉ። በአሁኑ ሰዓት ይህ ነው ያለው። በሁለቱ በሶማሌና በኦሮሞ ወንድሞቻችን መሀል ያለው ችግር መንስኤው ፖለቲካ ነበር። ህዝቡ ሳይወድ ነበር ወደዛ ይገባው። ይህንንም ችግር የፈጠሩ ሰዎች ይታወቃሉ። ከህዝቡ የመጣ ይህ ከሁለቱ አመራር የመጣ አልነበረም እና አሁን ያለው የኢትዮጵያ ሶማሌ ክልል አመራር ትልቅ ሚና ተጫወቷል፣ አቶ ሙስጠፋ መሐመድ ዑመር፣ እንዲሁም የኦሮሚያ ፕሬዚደንት አቶ ሽመልስ አብዲሳ እሳቸውም ትልቅ ትል አድርገዋል። ሁለቱ በመቀራረብ ከኛ ጋራ ሆነው ሰላም እንዲገኝ አድርገው አዳማ ላይ ተገናኝተው የሶማሌ ክልል ሁሉንም ኃላፊነት ወስዶ ምክርታ ጠይቆ ከወንድሞቻቸው ጋር በሰላም እንደ ቀድሞው እንደሚኖሩ አረጋግጠው በዛ መሰረት አሁን ይገኛሉ። ፕሮፌሰር መስፍን በመማክርቱ ስራውን ከጀመረ ጀምሮ በርካታ አስተዋጽኦዎችን ቢያከናውኗል። አሁን እንደገና ሰሞኑንም የዚሁ አይነት ውከት ተነስቶ ከ ከሰማኒያ የሚደርስ ያህል ኢትዮጵያውያን ህይወት አልፏል። በዚህ ላይስ ያላችሁ ሚና ወቅቱን ተከትሎ ምንድን ነው? የዚህ አይነቱ የደን ቃጠሎ አይነት አንድ ጊዜ እየጠፋ ና አንድ ጊዜ ቃጠሎ እየተነሳ የሚሄድበትን ሁኔታ ከናካቴው ለመክላት ምን መደረግ አለበት? በመንግስት በኩል እንደዚሁም፣ በፖለቲከኞች በኩል እና በአገር ሽማግሌዎች በኩል በምን መልክ ነው አንድ ላይ ሆኖ ይህ ሁኔታ እንዳይቀጥል፣ አንዴ እየተነሳ እንደ እየበረደ እንዳይሄድ ለማድረግ ምን አይነት እልባት ያሻል ይላሉ። በጣም ነው ያዘን ነው። በጣም ነው ያዘን ያለ ነው። እንኳን ሰማንያ ሰው ቀርቶ አንድ ሰው ሞት ሳይሆን የአንድ ሰው መቁሰል ለምን ለእኔ ዓይነት ሀቂም ያማል። የሀገር ሽማግሌነት ደግሞ የበለጠ ያሳዝነኛል። እኔ ማምነው ኢትዮጵያውያን ለብዙ ሺህ አመት ተከባብረን ተዋደን፣ እየተጣላንም፣ እየተቋረፍንም፣ እየታረቅንም በጋራ እርስ በርስ ተጋምደን በእኔ እምነት በማንለያይበት መልኩ አንድ ዘር ሆነን ነገር ግን ብዙ ቋንቋዎችና ብዙ የሆነ ጎሳዎችን ይዘን መኖር ነው። የሃይማኖቶች መነሻለን ማለት እስኪጫን ድረስ ኦሪት ስንት ሺህ አመት በፊት ነው ሀገራችን የገባው? ክርስትና ሁለት ሺህ አመቱ ነው። እስልምና ሀገራችን ሺ አምስት መቶ አመቱ ነው። አራት መቶ ምናም ወደ ሺ አምስት መቶ ይጠቃ እና ይህ ሁሉ ትልልቅ ሀብት ያለበት ትልልቅ ሃይማኖቶች አገር በቀል ወቅ የፈታን ጨምሮ እና ሌሎችም ሃይማኖቶች እርስ በርስ ተቻችለው ተከባብረው የኖርባት ሀገር ነች። ይህች ሀገር ነ በየጊዜው እኔ በሀገር ሽማግሌነቴ በየአካባቢው ሲሄደ ያጋጠመኝ ነገር ቢኖር ህዝቡ የሚናገረው ነገር ቢኖር እስቲ ትግራዊና አማራዊ፣ እስቲ አማራና ኦሮሞዊ፣ ኦሮሞና ደቡብ መለየት ማይቻል እስከሚመስል ድረስ አንድ አይነት ህዝቦች ነው። እርሰ በርሳችን የተጋባን የተዋለድን ነን። ነገር ግን አሁንም ቢሆን ችግር አለብን። እኛ ጋር ሳይሆን ፖለቲከኞቻችን ጋር ነው። ፖለቲከኞቻችን እርስ በርስ የሚታረቁ የሚነጋገሩ ከሆነ እኛ በውስጣችን ህዝቦች ችግር የለብንም ማለት ነው። የሚገርም ነገር ኦሮሚያም ስሄድ ህዝባንን ያም ትግራይም ስሄድ አማራ መንግልን ይሄ ነው። ታዲያ ይሄ ከሆነ ምንድነው ታዲያ ቁጭ ብለው መሰረታዊ አይነን ችግር መፍታት ያልተቻለው ብለን ሁልጊዜ ራሳችንን እንጠይቃለን። እንደሚታወቀው የኢትዮጵያ ህዝብ ሰባ በመቶ ገደማ እድሜው ከሰላሳ አምስት በታች ነው። ያ ማለት እንግዲህ ወደ ሰባ ሰባት ሚሊዮን የኢትዮጵያ ህዝብ ወጣት ነው፣ ከሰላሳ አምስት አመት በታች ነው። ከዚህ ውስጥ ደግሞ ለስራ የደረሰውን ነው እንኳን ብና አብዛኛው ስራ የለውም። ስለዚህ ከዩኒቨርሲቲ እንኳን አምሳ ዩኒቨርሲቲዎች ኢትዮጵያ ውስጥ አሉ። እነህ አምሳ ዩኒቨርሲቲዎች በየዓመቱ ያወጣቸውን ተማሪዎች የማስቀጠር አቅም የላቸውም። ስለዚህ ስራን ለመፍጠር የማስቀጠር አቅምን ለመጨመር የውጭ ኢንቨስትመንት ወደ ሀገር እንዲገባ ለማድረግ በየቦታው ልማት እንዲኖር ከተፈለገ እርሻው እንዲዘምን ከተፈለገ ከዛ ምዚት ሰዎች ወጣ መቅባት አለባቸው። በሁሉም በላይ ሰላም ወሰኝ። ስለዚህ እኛ የምንለው አሁንም ቢሆን እየተደረገም ነው። በተለይ የኢትዮጵያ አባገዳዎች፣ የኢትዮጵያ አውጋዞች እና ስልጣኖች፣ የኢትዮጵያ አካባቢ ሀገር ሽማግሌዎች በየቦታው ከፍተኛ ድካም እየደከሙ ነው። እንግዲህ ምንድን ነው ያለው ችግር? አሁንም ቢሆን የፖለቲካው አለመረጋጋት ነው። ስለዚህ ፖለቲካው እንዲረጋጋ ከተፈለገ ዋናው ፖለቲካው በደንብ እንዲረጋጋ ፖለቲከኞች መጠጋጋት አለባቸው። ምክንያቱም ሀገር ሰላም ሲኖር እኛን መብረት ምችልም ሀገር ሰላም ሲኖር ነው ልማትና ብልጽግና የሚመጣውና ደሃን ሀገር ከመግዛት የተበታተነን ሀገር ከመግዛት አንድ የሆነ ጠንካራን ሀገር ማስተዳደር ለእነሱም ቢሆን ትልቅ ውርስ የሚያስከትል ስለሆነ ይህንን ለማምጣት እንግዲህ ሽማግሌዎች እና ፖለቲከኞች በአጠቃላይ ከወጣቱ ጋር ሆናችሁ ምን እንደሚያለው መሰረታዊ ችግር የሚለውን ነገር መፍታት አለባቸው እያለን እንግዲህ እያማከርን ያለ ነው። ሌላው እንግዲህ ትልቁ ነገር ምንድን ነው፣ ሽማግሌዎች እና ወጣቶች ትንሽ መራራቅ እንዳለ ክፍተቱ ይታየኛል። ምክንያቱም ላለፉት ብዙ ዓመታት የነበረው ሴት የላላ ይመስለኛል። አንድ ሽማግሌ ግን ልክ ባለ ቁጥር አንድ የሃይማኖት አባት ልክ ባለ ቁጥር ሁሉም ለዛን ሃይማኖት አባት ወይም ለዛ የሀገርና አካባቢ ሽማግሌ በጣም አቶሮ ከፍተኛ ስለነበር ተወዛጅነትም ያን ያህል ነበር። በአሁኑ ሰዓት ግን በተለያዩ ምክንያቶች የተለያዩ ጽንፎች ስለተፈጠሩ ይሄ ለሀገር ሰላም መክሸፉ አንድ፣ ሁለተኛ ነገር ደግሞ ለዚህ ግሎባላይዜሽን ያመጣው ነገር የተሰማምሮ እና ይሄ መረጃው ማህበራዊ ግንኙነቱ የሶሻል ሜዲያ ወይ ማህበራዊ ሚዲያ የሚባለው ሲጨማምርበት ሲጨማመርበት ይህ ነገሩም ከፋ ያደርገዋል። ስለዚህ ዞሮ ዞሮ እኛ ስራ ያለማዳናት ይንጠሻል በመሆን ሁሉንም በኩል በማየት ሁሉንም ጎሳዎቻችንን እንደራሳችን ልጆች እንደራሳችን ወንድማቶች እናትና አባቶች በማየት ሁሉንም እንግዲህ እንዲቀራረቡ ማድረግ ነው እኛ ትልቁሚ ነው ማለትኛ ልክ ወደ አንዱ ወደ ጎን ማጋደል ሲጀምር የሸማግሌዎች ሚና እየላላ ሄደና እኛም ወደ ፖለቲካውን እንደመራለን ማለት ነው። ስለዚህ ፖለቲከኞችን እባካችሁ ተረጋግታችሁ ለሀገራቸው የምታስቡ ከሆነ ተጠጋግታችሁ መፍትሄ በጋራ ፈልጉ ነው። ከዚህ በተጨማሪ የጥላቸው ንግግሮች በአጠቃላይ የጥቀ ምክንያቱም ኢትዮጵያ ውስጥ ያሉ ጎሳዎች ተመሳሳይ ናቸው። ምናልባት በተለያየ አጋጣሚ እዛ ውስጥ እነሱ ውስጥ ያሉ ገዢ አመራሮች የነበሩ የተለያዩ ከፍተና አሰርቶ ዋንቸዋቸው እንዲሆን ከርታዊ ሰው ግን ተራው ሰው ማለት ነው። ሁሉም አይነት አንድ አይነት ሁሉም በደህንነት የኖረ ነው። አሁን እንዲሆን በደህንነት እየኖረ ነው ያለ ኢትዮጵያ ውስጥ እዚህ ህጻናት ውስጥ ያለው የመቀንጨር ችግር የስታንቲንግ የሚባል አሁንም በጣም ከፍተኛ ነው። አሁንም ስለ መድኃኒት መድረስ፣ ስለ ጤና መዳረስ፣ ስለ ትምህርት መዳረስ ነው የምናወራው። አሁንም ስለ ስራ መፍጠር ነው የምናወራው እና እነኝህ ነገር ሲደማመሩ የሀገር ሽማግሌዎች ሚና ደጋግሜ እንደምለው ኢምፓርሽል ወይም አድሎወ ባልሆነ መንገድ ፖለቲከኞችንም ህዝብንም መንገር አለባቸው። ትልልቆቹንም መገሰጽ መቻል አለባቸው። እንግዲህ ይህን ለማድረግ ይህ የሀገር ሽማግሌዎች ህብረት እያደረገ ያለው ምንድን ነው? ራሱን ከዚህ በላይ በሚገባ በማጠናከር በነገራችን ላይ በራሱ ወጪ ያለምንም የውጭ እርዳታ ያለምንም ገንዘብ በራሱ ወጪ የሚንቀሳቀስ ነቋል ስለሆነ ሽማግሌዎቹ በየራሳቸው የሚንቀሳቀሱ ስለሆነ እነዚህ ሽማግሌዎች ከሀይማኖት አባቶች መሪዎች ጋር የበለጠ ደግሞ በማቆራኘት የተሻለ ውጤት ይመጣል እና ሰዋለን። ግን እንግዲህ እንዳልኩት አንዳንድ በዚህ በኩል ስስል ማድረስ በዛ በኩል ደግሞ ብልጭ የሚልሳት ሲመጣ ያያ እርግጥ ተስፋ ያስቆረጠን እንግዲህ ፈጣሪ የረዳናም እያስባሉ እየረዳንም ነው እያስባሉ ነገር ግን እንግዲህ ስራት በዚህ ዙሪያ ለማጠናቀርና ሁኔታዎችን በማመቻቸት እየተወሰነ ነው ነው ሀጂ ኢሳስ፣ በተለይ በሃይማኖት ዘርፍ ውስጥ ምን ያህል ውጥረቶች አሉ? ያንንስ ለማርገብ ምን መደረግ አለበት ይላሉ። ኢትዮጵያ ውስጥ ወል ኢትዮጵያ እንደሚታውቀው ወደ ሶስት ሺህ አመት ታሪክ ያላት ሀገር ነች። ኢትዮጵያ ማለት የመጀመሪያው የእስልምና እምነት በዚህ ዓለም ላይ ግብፅ እንዳለ ከመካ ተነስቶ ወደ ጅዳ ሳይደርስ ወደ ኢትዮጵያ ነው የገባው። አንድ ሺህ አራት መቶ አርባ አንድ አመት በፊት ለማለት ይቻላል ኢትዮጵያ የመጀመሪያ እስልምና እምነትን ተከታዮች ተቀብላ ያስተናገደች ሀገር መሆኗን ዓለም ያውቋል። ኢትዮጵያ በእስልምና ሃይማኖት ብዙ ታሪክ አላት ትልቅ ታሪክና ቦታ አላት። የኢትዮጵያ ንጉሥ የነበሩት በዛም ጊዜ አሕመድ ነጋሽ ረሕመትላህ አለይሁም የመጀመሪያው ንጉስ ነበሩ። የእምነቱን ተከታዮች ተቀብለው ጥገኝነትን ሰጥተው በሰላም እንዲኖሩ ያደረጉ መሪ ነበሩ። የመጀመሪያው ንጉስ ነበሩ ለማለት እደፍራለሁኝ ያስለኛል ኮረፕሽንን መግቤት ያደረጉ ማለት አልቀበልም ያሉት ወዳጃቸው የነበረው አምር ብን አስ ረዲ ላሁ አንሆ ያመጣላቸውን ስጦታ ተቀብለው እነዚህ እስልምና እምነት ተከታዮች የሆኑት ወደ ኢትዮጵያ የመጡትን እንዲሰጡና እንዲመልሱላቸው አምር ብንዓስ ንጉሱን ጠየቀ። የንጉሱ መልስ ምን ነበር? ያመጣህልን ስጦታ ይዜ ተሄዳለን እንጂ እነዚህን አሳልፌ አልሰጥም፣ በሰላም ይኖራሉ እምነታቸውን በሰላም ያንጸባርቃሉ ብለው መልሰት። የመጀመሪያው ንጉስ ጉቦን አልቀበልም ያሉት ናቸው። ሁለተኛው የመጀመሪያው ንጉስ ነበሩ ጥገኝነት የሚባለውን ነገር እዚህ ዓለም ላይ ስራ ላይ ያዋሉ። ኢትዮጵያ ይህን መሰለ ታሪክ አላት። ከወንድሞቻቸው ከክርስቲያኖች ጋር የኢትዮጵያ ሙስሊሞች እስከዛሬ ድረስ በሰላም አብረው እየኖሩ ነው። ምንም አንዳንድ ጊዜ መግባባትም ቢፈጠር ሼኮቹም ቤሶቹም ተገናኝተው ውጭ ብለው ችግራቸውም ይፈታሉ እና ለወደፊቱም በእምነት ጉዳይ የተነሳ ኢትዮጵያ ስላያይ አይመስልኝ ሚል በኩ ለምን ጠንካራ መሰረት አለን። በእስልምናም በክርስትናም በሶስቱ እምነቶች የታወቀች ሀገር ነች በአይሁዳም እና ኢትዮጵያ በእምነት ችግር ሊፈጠርባት አገር ሆና በበኩል አትታየኝም። ይህም ፈጠር የማይችለው ቀደም ብዬ እንደተናገርኩት ጠንካራ መሰረት ያለው አባቶች አሉ። እነሱ በቀላል መንገድ ሊፈቱ ይችላሉ፣ ይሞከራል። እርግጥ ጠላት በተለያየ መንገድ እንደዚህ ያለ ችግር ሀገራችን ውስጥ እንዲፈጠርና በሃይማኖት እንድንባላን እንድንለያይ መካከለኛ ምስራት ውስጥ ዛሬ ያለው ችግር እንዲፈጠር ብዙ ጠላቶች ይሞክራሉ። ምን ካቡሃ የምንመኘው፣ የምንጸልየው ና የምንጠይቀው አንድ ፈጣሪያችንም እንደዚህ ያለ ነገር ሀገራችን ውስጥ እንዳይከሰት ያሉንም በሁለቱም እምነቶች ያሉ አባቶችም አንድነታቸውን አጠንክረው ህዝቡን እንዲመኩሩ በተለይ ወጣቱን ዘመናዊ ያመጣውን ችግር በቀላሉ እንዲፈቱ እመኛለሁ። ይህ ዘመናዊ ትንስልህ በተለይ ፌስቡክ ያመጣብንም ችግር ተለቅ ብሎ ስለሚያውቁ ነገሩ እንዳይዘልቅ በሰላም እንደሚፈቱ ሙሉ በሙሉ እምነት አለኝ። ሐረር የምትባል ከተማ ትልቅ የእስልምና ታሪክ አላት። አላህ ነው ትልቅ ብዙ ትልቅ ሼኮች አሉ፣ ዑለማዎች አሉ። እነሱም በበኩላቸው ትልቅ ሚና በዚህ በኩል እየተጫወቱ ብዙ በሰላም እንዲወርድ ሰላም እንዲኖር እየሰበኩ እያስተማሩ ይገኛሉ። በክርስትና እምነትም በፓትሪያርኩና በተለያዩ የክርስትና ተከታዮች እምነት የሚከተሉትም አባቶች እነዛው እየሰሩ ይገኛሉ እና እኔ በበኩሌ ኢትዮጵያ በእምነት ጉዳይ የምትለያይና ችግር የሚፈጠር አይመስለኝም። ፕሮፌሰር መስፍን ለህዝብም ሆነ ለመንግስት ወይም ለፖለቲከኞች ወይም ለመንግስት ከፍተኛ ባለስልጣናት በተለይም ወሳኝ በሆነው ጠቅላይ ሚኒስትሩን ጨምሮ መማክርቱ ስም ምክሮ ጥያቄ ወስ ምን ይሆናል መንግስት ሰላም እንዲወርድ በጣም ይሻል ለብዬ በጣም አምናለሁ እና በዚህ ቤት ውስጥ ደግሞ ሰላምን ለማምጣት በሀገራችን ባለፉት ብዙ በርካታ አመታት ልማቶችን፣ ጥፋቶችን ደርሷል። የለሙት ልማቶች እንዳሉ ሆነ፣ ለደረሱ ጥፋቶች ደግሞ ሰዎቹ ወገኖች በትክክል ጥፋታቸውን አሉ፣ ወደ አደባባይ መጥተው የበደሉትን ህዝብ ሆነ ሰው ለሰብ ሆነ መንግስት ይቅርታ ጠይቀው ወደ ሰላም መምጣት ይኖርባቸዋል ብዬ አስባለሁ። ይህ እንግዲህ ዋናው ነገር ነው። ምክንያቱም በይቅርታ የአምናል መንግስት ጠቅላይ ሚኒስትሩም ብዙ ጊዜ የሚናገሩት ስለ ይቅርታ ነው። ከይቅርታ ደግሞ ቀጥለው በእኔ እምነት የሚመጣው እርቅ ነው። ስለዚህ እርቅ እንዲመጣ ከተፈለገ ሁለቱም ወገኖች መስማማት መቻል አለባቸው። እርቅ እንዲመጣ ከተፈለገ ታራቂዎች መኖር አለባቸው። ታራቂዎች ካሉ እኮ ሽማግሌዎች ይኖራሉ። የሽማግሌዎችም ስራ ውጤታማ ይሆናል። ነገር ግን ይቅርታ ከሆነ ግን አንድ ወገን ይሆንና አንደኛው ለሌላኛው ይቅርታ ብሎም ያልፍበት ይሆናል። ይሄ በቂ አይደለም።

ብናገር የምችለው ነገር ምንድነው፣ እንግዲህ ኢትዮጵያ መንግስት አላት። በዚህ በመንግስት ሂደት ውስጥ ህገ መንግስት ደግሞ የሚባል ያለ ህግ አለ፣ ፍት አለ። ስለዚህ ያ ህገ መንግስት ለትክክል መከበር ይቻላለን። እስኪቀየርም ድረስ እስኪሻሻልም ድረስ ሰዎች ሰላማቸውን እንዲያገኝ ያለው ህግ በትክክል ተግባራዊ መሆን አለበት። ሰዎች ወጥተው የሚገቡት ህግ ስለሚኖር እኒ አዲስ አበባ ውስጥ በሰላም ምርታን ባለመኪናዎች እግረኞችን በሰላም በየቦታ ሄደ ነው የሚመጣው። ህግ ስላለ ትራፊክ ስላለ እና በዚያ በዚያ መሰረት አንጨናለቅ ቤታችን ይገባል። አንዳንድ ጊዜ ትራፊክ በሌለ ቀን እርሶ በርሳችን ተፋክረ የሚሆንልበት ጊዜ አለ። እንደ እናንተ ሀገር እንዳስተራሉ አይደለም። ነገር ዜብራው ቢኖር ለዜብራው ላይ አሸጋገረ እግረኛ ብዙ ነው። ለዜብራውም ደግሞ ቅድሚያ የማይሰጥ መኪና ነዚህ ድግ በርካታ። ስለዚህ ህግን እስክናስቀምደ ህግ መከበር ይኖርበታል። ከዛ ጋር እንግዲህ የዲሞክራሲ ንኳሷ ደረጃ በደረጃ ሁላችንም ከተርታሶ ጀምሮ እስከ ላይ ድረስ ለትክክል ሚደርስ ማድረግ መቻል አለብን። እኛ እንግዲህ ለመንግስት የመምከር አቅም ካለኝ የምለው ነገር ምንድነው ህግ ተግባራዊ እንዲሆን ይህ ማለት የሰውአዊ መብት ባልተለካ መልኩ ይህ ህግ ግን ለማስከታት ዜና ስቀናኝ ማድረግ መመጫል አለበት። ሀጂ ኢሳስ፣ በእርሶ በኩል እንደ ሀገር ሽማግሌነቶ ለመንግስት እና እንደዚሁም ለህዝብ የሚሰጡት ምክር ምን ይሆናል? በሀገር ላይ ሰላም ሙሉ በሙሉ እንዲሰፍን ዋናው ነገር አላህ ቀልብ ይስጠል መሪዎቻችንም የሚመክር ነገር ብኖር የህዝቡን አንድነት የህዝቡን እንደነበረ ቀድሞ እንድመለስ ከመንግስት ይጠበቃል። ለመመለስ ፕሮፌሰር እንዳሉት ዋናው ነጥብ ህግን ማስከበር ህግን ማስከበር፣ ስነ ስርአትን ማስያዝ ዋናው አስፈላጊ ነው። ለሰው ልጅ ሰብአዊ መብቱ ተጠብቆ መብቱ ተጠብቆ ህግን ስራ ላይ ማዋል፣ ህጉ አሁንም እየሰራ ነው። የበለጠ እንደ ቀድሞ እንዲጠነክርና ስራ ላይ እንዲውል ማንም ሳይበደል ማንም ሰብአዊ መብቱ ሳይነካ ህግን ማስከበር አስፈላጊ መሆኑን ይታየኛል። መሪዎቻችን የያዙት መስመር እርግጥ ክብር ጠቅላይ ሚኒስትራችን እንፋቀር እንደመር እያሉ በፍትህ አብረን እንኑር እያሉ እየተናገሩ በተደጋጋሚ ይሰማል። ይህን ራሱ ስራ ላይ በተግባርም ታይቶ ነበር እርግጥ አላህ ያ ሰር መሃላችን ገብቶ ያንን እያደፈረሰ ነው። ያ እንዳይቀጥል በአስቸኳይ እርምጃ ወስዶ ስነስርት አስይዞ ህጋዊ ፍትህ እንዲገኝ ክቡር ጠቅላይ ሚኒስትራችን እና መንግስት የምንጠብቀው ጉዳይ ነው። በበኩሌ እንደ ሽማግሌ የሚሞክረው የድሮ ፍቅራችንና አንድነታችን መፈካከር እንዲመጣ ዋናው ነጥቡ የት ላይ ሆኖ ነው የሚታየኝ? የኢትዮጵያ ሶማሌና የኦሮሚያ ክልል መሪዎች ያደረጉትን ጀብዱ እርምጃ ሌሎቹም ክልሎች መሪዎች ያንን ፈለክ ተከትለው ማድረግ አለባቸው ብዬ ነው ማሳስበው። ያ ማለት ምንድን ነው? ኢትዮጵያ ሱማሌ ወደ ወንድሙ ኦሮሞ መጥቶ ይቅርታ ጠይቆ ለጠፋው ለወደመው ሁሉ እኛ ጥፋት ነው፣ ጥፋታችንን ተቀብለናል፣ ለሀገራችን ሰላም ስንል ሁሉንም ነገር ተቀብለናል እና ሰላም ይውረድ ብሎ ሰላምን እንዳመጡ ለወንድሞቻቸው ኦሮሞ ያንን መልእክት አስተላልፈው ወንድሞቻቸውም ኦሮሞ ተቀብለው ሁለቱ መሪዎች ከአዲስ አበባ እስከ ጅጅጋ ድረስ በመኪና ሄደው ግራና ቀኝ ሕዝቡ ተሰልፎ ያንን ሰላም መሰኑ መውረዱን ለሕዝቡ አሰምተው ሁለቱ ክልል ዛሬ በሰላም ይኖራል። የሌሎቹም ክልሎች መሪዎች ያንን አርያ መከተል አለባቸው። ሀገራችንን ለማዳን ስሉ ሕዝቡን ለማዳን ስሉ ሰላም ትልቅ ነገር ነው። ሰላም ማምጣት አንዱ ለአንዱ ይቅርታ መጠየቅ ሽንፈት አይደለም ነውርም አይደለም። የሌሎቹ ክልሎች መሪዎች ይህ እነሱ ይጠበቃል። ክቡር ጠቅላይ ሚኒስትራችን ይቅርታ እንባባል እንፋቀር ብሎ መሰረት ጥለዋል። የክልል መሪዎች ደግሞ ይህንን ስራ ላይ ማዋል አለባቸው ብዬ ነው የማሳስበው። በየቦታው ወበዛለቃ ከነገሰ ችግር ነው ወበዛለቃ ማንን ነው የሚያስተዳድረው? ሰላም ከሌለ። ስለዚህ ያ ተረስቶ አንዱ ለአንዱ ይክርታ ጠይቆ መከራረብና አገሪቷ በሰላም ህዝቡም በሰላም እንድኖር አገሪቷም እንደነበረች ወደ ሰላም እንድትመለስ አንዱ ለአንዱ ሳይል ለህዝብ ብሎ ለሀገር ብሎ ይክርታ መጠያየቅ አለብን። መቀራረብ አለብን ጊዜ ነው የማሳስበው በተለይ ለወጣቱ ማስተላለፈው መልእክት ብኖር ልጅ ሆይ ዛሬ አገሬ የሆነች ብለ የምታምናት ኢትዮጵያ አባትህም አያትህም በባዶ እግሩ ከዳር እስከ ዳር ኢትዮጵያን ገንብቶ ያቆማት ዛሬ አብሻት ትፈነጥዝባት ኢትዮጵያ አያትህና አባትህ በባዶ እግራቸው ነው የመሰረቱትና ያቆማል ያንን ኮርትህበት ይህንን ህዝብ ከድህነት ወደ ልማት ወደ ፍቅር ወደ አንድነት ማሸጋገር አለብን እንጂ ማፍረስ የለብን። በተለይ ልጆቻችን የፌስቡክ አርበኞች፣ ሰላምን ምከሩ፣ አንድነትን ምከሩ፣ ፍቅርን ምከሩ፣ መለያየትን አቁሙ። አንድነት ትልቅ ነገር ነው። መለያየት ምን እንደሚያመጣ ጎረቤት ሀገር ምስክሮች ናቸው። ሶማሊያ አንድ ህዝብ፣ አንድ ሃይማኖት፣ አንድ ነገድ የነበረ ህዝብ ነው። ዛሬው ሰላሳ አመት ሰላም የለም። እየተራራቁ ነው። ወደ መቻች ሀገር ህዝቧ ለዓለም ተረፈ እገኝነቱ የትን ደረሰ። ያ ትምህርት ይሆንን። ደቡብ ሱዳን ትላንትና ከሰሜን ሱዳን ሲለዩ ብዙ መስዋዕት ክፍሎ ነው የተለዩት። ያ መንግስት ዛሬ ባለፈው ወራት ለህዝቡ ደቦዝ መክፈያ አጥተዋል። ይህ ማንም ያውቀው ነው። ረዋንዳ እና ብሩንዲ ላይ የተከሰተው እናስታውሳለን። ታስታውሳላችሁ። ሶሪያን የመሰለ ሀገር ፍጆቿ ቸርቸር፣ ጎዳና፣ አደባባይ ዛሬ መጥተው ይለምናሉ። ሜክሲኮ ላይ ይለምናሉ፣ ስቴዲየም ላይ ይለምናሉ። ይሄ አይታይህም ወይ ልጄ? ሊቢያ የመሰለች ሀብታም አገር ወድማ ዛሬ ይኸው እንደ ስጋ ቅርጫ ህዝቧ ተበታትነው ይገኛል። እንደ ስጋ ቅርጫ ተከፋፈለች ሊቢያ። እንኳን ለራሷ ለዓለም እንኳን እንደማትሆን የሚገመተው አልላህ ወደዛ ያደርሰን ለዛ ያብቃል እና የኢትዮጵያ ልጆች ሴት ወንድም ያንን ማየት አለባችሁ አንድነታችሁ ትልቅ ነገር ነው ውጭ ያላችሁ ኢትዮጵያኖች አንድነታችሁን ጠብቃችሁ ጥሩ ነገር ምከሩ ወደ ሀገራችሁ የምታስተላልፉትና ምትልክ መልዕክት ሁሉ ሰላምና አንድነት ይሆን ውስጣችን ችግር የለም ልዬ አይደለም ይህን የምናገረው አሉ ችግሮች ችግሮቻችን ቁጭ ብለን ጠረጴዛ ላይ መፍታት አለብን። በጡንቻ እና በጠመንጃ ወይንም በፌስቡክ አይደለም የምንፈታው፣ በንግግር ነው የምንፈታው። እቺን ሀገርና ይህንን ሕዝብ ማዳን አለብን። አንድነታችንን መጠበቅ አለብን። ኢትዮጵያ ማለት መኩሪያችን ነች። ግርማ መወጻችን ነች። ለዓለም የዋለች ሀገር ነች። ለጥቁር ልጅ ታሪክ ትልቅ ቦታ ያላት ሀገር ነች። በመጀመሪያ ሳን ፍራንሲስኮ ላይ ሊግ ኦፍ ኔሽንስ ስመሰረት ከመሰረቱት ሀገሮች አንዷ ነች። የተባበሩት መንግስታት ተብሎ ዛሬ የሚጠራው ሺ ዘጠኝ መቶ አርባ ስምንት ስመሰረት ከመሰረቱት ሀገሮች አንዷ ነች። ኢትዮጵያ ማለት ለአፍሪ አፍሪካኖች ለነፃነታቸው ሲታገሉ ከጎናቸው ቆማ እንደ ጊኒ ሳው እንደ ሙዛምቢክ አንጎላን ሳውት ዌስት አፍሪካን ሳውት አፍሪካን ለነጻነት እንዲበቁ በትምህርትም በምክርም ከጎናቸው ቆማ ለነጻነታቸው እንዲበቁ እንደ ዝምባብዌ ያደረገች ሀገር ነች። በዲፕሎማሲም በፍታቸው እንዲጠበቅ ነጻ እንዲወጡ ክልናይስቻዎች ሀገር ነች። የአፍሪካ ህብረት ብሎ ዛሬ አዲስ አበባ መናገሻ የሆነ ከዚህ በፊትም ከዚህ ቀድሞም የአፍሪካ አንድነት ይባለንም የነበረው ማህበር ወይንም ህብረት መሰራች ነች ኢትዮጵያ፣ ታውቋታለች። ገለልተኛ ሀገር ተብሎ የምጠራ መቶ ሀምሳ ስምንት ሀገራ አባል የሆኑት ከመሰረቱት ሀገሮች አንዷ ነች ኢትዮጵያ። ከዩጎስላቪያው መሪ ጎን፣ ከግብፁ መሪ ጎን፣ ከኢንዶኔዚያው መሪ ጋራ፣ ከጋናው መሪ ጋራ ሆነው ኢትዮጵያ ከመሰረቱት ሀገሮች አንዷ ነች ኢትዮጵያ። በአለም ታሪክ አለ ሰላምን ለማስፈን ከኮሪያ ጀምሮ እስከ ኮንጎ ላይቤሪያ፣ ቡሩንዲ፣ ሶማሊያ ኢትዮጵያ ጦር እየዘመተ ሰላም እያመጣ ነው። በሰላም ነው የምንታወቀው እንጂ በመለያየት እና በመባላት ወይም በሃይማኖት ወይም በፖለቲካ ተወጥረን አናውቅም እና ማሳስበው ኢትዮጵያ ወጣቶች ሆይ እናንተን ለማስተማር አይደለም፣ ከሌ የበለጠ ታውቁታላችሁ። ያለውን ፋክስ እና ሪያሊቲ ያንን መመልከት አለባችሁ። ይህ ነው ኢትዮጵያን እንገንባ እንጂ እናፍር የሚለውን ቃል መርሳት አለብን። ያለውን ችግር ቁጭ ብለን እንነጋገር፣ እንፍታው። ሰላም ለግለሰቦች ጥቅም ብለን ኢትዮጵያን እንዳትበታተን አደራችሁ። መበታተን ምን እንደሚያመጣ ይው እነግራችኋለሁ። ቶሪያን አይታችኋል፣ ሰማላችሁ። ሶማሊያ ይኸው ጎረቤታችን፣ ደቡብ ሱዳን ጎረቤታችን ናቸው። የመንን እያየን ነው። ሀገራችን ሶስት ሺህ ዓመት የጠበቀች ታሪኳን በነፃነት የቆመች ሀገር ነው። ዛሬ በእኛ ዘመን ኢትዮጵያ ፈረሰች ወይም ተበታተሪች ማለት ያሳዝናል። እና ለወጣቱም ይህን መልእክት ነው ማስተላልፎ። ለመሪዎቻችንም ይህን መልእክት ነው ማስተላልፎ። የአገር ሽማግሌዎችና የሃይማኖት አባቶች ደግሞ ኃላፊነትና አደራ አለብን። በዛ ዘመን ማን ነበር ብሎ ታሪክ ነገ ይወቅሰናል። አይናችንን ጨፍነን ጆሯችንን ዘክሰን ዝም ብንል ታሪክ ነገ ይወቅሰናል። አንድ ሆነን ኢትዮጵያ መጠበቃለን። ዘብ ለኢትዮጵያ መሆን አለብን። ከጠራት እንደጠበቅናት አሁንም አንድነታችን ይመጠበቃለን። ውስጣችን ያለውን ችግር ደግሞ በሰላማዊ መንገድ መፍታት አለብን። መንግስትም ህግን በስራ ላይ ማዋል አለበት። ፍቅር የሚመጣው ህብረት የሚመጣው አንድነት የሚመጣው ህግ ስራ ነው። ይህንን ነው የማስተላልፈው። አላህ ይጨመርበት። አላህ ኢትዮጵያን ይጠብቃል። ታላቅ ምክር ነው። ፕሮፌሰር መስፍን አሪያ በአዲስ አበባ ዩኒቨርስቲ የህክምና ሳይንስ ኮሌጅ የአእምሮ ሕክምና መምህር እና የኢትዮጵያ የአገር ሽማግሌዎች መማክርት ሰብሳቢ። ሀጂ ኢሳ ሼክ ኡመር ኡስማን የኢትዮጵያ አገር ሽማግሌዎች መማክርት የቦርድ አባል፣ በኦሮሚያ በሶማሌና ና አፋር የአገር ሽማግሌ። ስለ ቃለ ምልልሱ እናመሰግናለን። አቶ ካሳሆን በጣም እናመሰግናለን እንግዲህ እንደሰማኸው ሀጪሳ በዘመናዊ ትምህርት፣ በሃይማኖት ትምህርት ካገኙት ባሻገር ቀዳማዊ ኃይለስላሴ ዘመን ጀምሮ በተለያዩ ጊዜ በክ ውስጥ የተሳተፉ አገር ምን እንደሆነች የሚያውቁ ሀገራት ምን እንደሆኑ እንዲሚያውቁ እና በተለይ ደግሞ ለተባበረች፣ ለተጠናከረች ኢትዮጵያ ከልጅነታቸው ጀምሮ የሚጥሩ ሽማግሌ መሆናቸውን በንግግራቸው ያስተዋልክ ይመስለኛል። የሽማግሌ ትልቁ ስራ ደፍሮ ወጣቶችን፣ እናቶችን፣ አባቶችን፣ ሌሎች ሽማግሌዎችንም ጭምር እና ከሁሉም በላይ ደግሞ መንግስትንም ማስተማር፣ መምከር እና ሲያስፈልግ መገሰጽም ስለሆነ ይህን እንግዲህ ከነግራቸው ብዙ የተማርን ይመስለኛል። እንደሚታወቀው ሶስት ፎቅ ቤት ለመስራት ወራት ሊፈዝ ይችላሉ። ያንን ሶስት ፎቅ ቤት ለማፍረስ ግን ምናልባት ከግማሽ ቀን በታች ልፈጅ ይችላል። እና መገንባትና ማፍረስ የተለያየ ነው። ስለዚህ ኢትዮጵያ የተገነባቸው ለብዙ ሺህ ዓመታት ሂደት እንደመሆኑ መጠን ለማፍረስ ግን በሚቀል ቅድም ሀጂ ኢሳ ከሰጧቸው የተለያዩ ሀገራት ምሳሌዎች ተነስቶ ጣቶችን ሁላችንም በተለይ በተለይ ደግሞ በቅርቡ ምርጫ ተካሄዶ ዲሞክራሲያዊ መንገድ ሌላ መንግስት እስክቋቋም ድረስ በአሁኑ ሰዓት ያለው የኢህአዴግ መንግስት ይህን ከፍተኛ የሆነ ኃላፊነት ተሸክሞ ሁሉም ኢህአዴግ የሚመለከታቸው ኃላፊዎች ይህንን ታሪካዊ ጊዜ በሚገባ በመጠቀም በኋላ የሀገርና የሕዝብ ተወቃሽ ከመሆን እንዲድኑ በዚህ አጋጣሚ ለማሳሰብ ነው የምወደው። እንግዲህ አጭ እንዳሉት ሀገራችን ኢትዮጵያንና ህዝቧን እግዚአብሔር ይባርክ ነው የምለው። አንተም ይህን ልድል ከአውስትራሊያ ድረስ ስለሰጠን እድል በጣም ነው የምናመሰግነው። በአካባቢ ያሉ ሰዎችም ኢትዮጵያውያን የሀገራቸው ሁኔታ እንደሚቆረቁራቸው ይገባናል። በነገራችን ሀገር ሽማግሌዎች ህብረት ውስጥ ከአሜሪካን ሀገርም ድረስ ያሉ ሽማግሌዎች እንደዚህ ተቀላቅለውን ከኛ ሀገር እያገለገሉ ነው እና ያሉ ከአውስትራሊያም ያሉ ሽማግሌዎች ሀገራቸው ሁላቸውም እንደሚቆረቁራቸው ስለማቅ በዚህ ውስጥ ከኛ ጋር አብሮ ለመስራት ፍላጎቱ ካላቸው ቢሮ ባይኖርንም የሀገር ሽማግሌዎች ከፍት ከፍት መሆናችንም በዚህ አጋጣሚ ለመግለጽ ወዳለሁ። መልካም ጊዜ ይመኝላሃል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።